ካለፈው እሁድ ጀምሮ የደቡብ ክልል ነዋሪዎች የሆኑ ኢትዮጵያውያን እርስ በርስ እግር ለእግርና አንገት ለአንገት በገመድ ታስረውና እንግልት ደርሶባቸው የሚያሳዩ ዘገባዎችና ፎቶግራፎች በማህበራዊ ሚዲያ ሲሰራጩ ሰንብተዋል። ፎቶግራፎቹ በማህበራዊ ሚዲያ ላይ ከወጡ በኋላ የታሳሪዎቹ ማንነት ሲያጨቃጭቅ ሰንብቷል። በአንድ በኩል ደቡብ ሱዳናውያን ናቸው የሚሉ ከሌላ ወገን ደግሞ የለም የሱርማ ጎሳ አባላት የሆኑ ኢትዮጵያውያን ናቸው፣ የያዟቸውም የኢትዮጵያ ፖሊስ አባላት ናቸው የሚሉ ተሰምተዋል። የደቡብ ክልል ፖሊስ ኮሚሽነር አቶ ፍስሐ ጋረደውን ጽዮን ግርማ አነጋግራ ተከታዩን ዘግባለች። ደቡብ ፖሊስ በሚል መኪና ላይ የተጫኑ አራት ወንዶች ናቸው ግንባራቸው ከንፈራቸውና የተወሰነ አካላቸው ክፍል ደማምቷል። ሰውነታቸው በአቧራ ተለውሷል። አንዱ ከአንዱ ጋር እግራቸው በገመድ ታስሯል። የአንደኛው አንገት ከአንደኛው እጅ ጋርም በሌላ ገመድ ጠብቆ ታስሯል። መኪናው ላይ ባለ አግዳሚ ወንበር ላይ ተጠጋግተው ተቀምጠዋል። ከኋላቸው መሳሪያ የታጠቁ ወታደሮች መኪናው ላይ ቆመዋል። ከፊት ያለው ሰው በስልክ ፎቶ እያነሳቸው ይመስላል። እንዲህ ያለ ይዘት ያለው ፎቶግራፍ በማህበራዊ ሚዲያ ላይ የተለቀቀው ከእሁድ ጀምሮ ነው። ይህን ፎቶ የተመለከቱ በርካቶች ድርጊቱን በመኮነን ሲቃወሙ፣ ሌሎች ደግሞ ይህ በሱዳን እንጂ በኢትዮጵያ የተፈጸመ አይደለም በሚል ሲከራከሩ ቆይተዋል። ድርጊቱ የተፈጸመው በቤንች ማጂ ዞን በሱርማ ወረዳ የሚኖሩ የሱርማ ብሔረሰብ አባላት ላይ ነው የሚል ግምት ስለነበር ስለ ሁኔታው ያውቅ እንደሆን አንድ የሱርማ ተወላጅን ደውለን አነጋገር ናቸው። እኚህ ነዋሪ ስለ ተጠቀሰው ጉዳይ ምንም ዝርዝር ነገር እንደማያውቁ ገልጸው በሱርማዎችና በደቡብ ኦሞ ዞን ኛንጋቶም ወረዳ በሚኖሩ የኛንጋቶም ብሔረሰብ አባላት መካከል ሁሌም ግጭት እንዳለ በተለይ ደግሞ እንደዚህ የበጋ ወራት ሲኖር ግጭቱ እንደሚባባስ ገልጸው የግጭቱ መነሻ እርስ በርስ የሚደረግ የከብት ዘረፋ ነው ይላሉ። ምናልባት እኛ ጋቶም ሱርማ ካያገኘ ሱርማ ይገላሉ። ሱሪ እኛ ጋቶም ካያገኘ እኛ ጋቶም ይገላሉ። እንደዛ ነው። ጦርን በጣም ከባድ ጦርነት ነው። እርሳቸው በሚያውቁት በዚህ ጉዳይ ላይ ፖሊስ ጉዳዩን ለመዳኘት ከመጣና መሀል ከገባ ወንጀለኛ ነው ያለውን በገመድ አስሮ መውሰድ ለእርሳቸው በቀላሉ የሚታይ የተለመደ ተግባር ነው። እሱ ቡሜ እነሱ ጋር ምናልባት አላግም ግን ሱሪ ላይ ጥፋት ያ እንትን ካገኙ በቃ የአጥፋ ገደለኛ የሆነ ወይም ወስ የተገደደ ሰው የገደለ ከሆነ ፖሊስ ይዞ ያስራሉ። ከሆነ ለዋ ከሆነ ተሰርቆ ከሆነ ወይም ሰው ከገደለ ከሆነ ትሮ እጅም ታስሮ ነው። አውሬ የሚያስተናም ሩብ ቦታ ከሆነ እጅም በልብሳችን አስሮ ይወስዳሉ። ይዞ ልብሱ አውልቆ እጅም አስሮ እንዳይሮጥ ማለት፣ ከዛ ይወስዳሉ። ነዋሪነታቸው እዚህ ዋሽንግተን የሆነ ዶክተር ፍጹም አቻሜለህ የተባሉ የህግ ባለሙያ የተሰራጨውን ፎቶ ማየታቸውን ገልጸው ድርጊቱ የሰው ልጅ ሰብአዊ መብትን በእጅጉ የሚጻረር ነው ይላሉ። ይሄ ሰውን እንደ ከብት በእንደዛ አይነት ሁኔታ አስተሳሰሩ እንደ ከብት መኪና ላይ ጭነዋቸው እንደገና የግማሹ እጁ ነው ከሌላው እጅ ጋ የታሰረ የግማሹ አንገቱ ላይ እንደዚ አይነት ሁኔታ ዛሬ የዓለም ወደ ሌላ በሚጓዙበት ሁኔታ ሰውን በእንደዚህ አይነት ሁኔታ አስሮ መውሰድ በጣም የሰውን ክብር የሚነካ ብዙ የሰብአዊ መብት ውሎችን የሚጥስ ኢትዮጵያንም የሚያሳፍር ኢትዮጵያኖችንም የሚያሳፍር ስራ ነው። እነዚህ ሰዎች ወንጀለኛም እንኳን ቢባሉ በእንደዚህ አይነት ሁኔታ መቀጣት የለባቸውም። ግን ገና ወንጀለኛም ሳይባሉ ገና ስለተያዙ ብቻ በእንደዚህ አይነት ሁኔታ እነሱን ማንገላታት በጣም የሚያሳፍር የሚያሳዝን ነገር ነው። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አቶ ፍስሐ ጋረደው ድርጊቱ የተፈጸመው እርሳቸው በሚመሩት ክልል ስር መሆኑን በመጥቀስ ላቀረብንላቸው ጥያቄ ኢንፎርሜሽኑን እኛም ሰምተን እኔም ለተወሰኑ ጊዜያት በኦፊሴ ውስጥ አልነበርኩም። መስክ ስራ ላይ ነበርኩና አሁንም ወደ ኦፊስ አልተመለስኩም። ይሄን ነግረውኝ ቼክ እየተደረገ ነው፣ ቲም ኦርጋናይዞ ነው ቼክ እየተደረገ ነው። እኛ የተጣራ ነገር በሚገኝበት ጊዜ ኢንፎርም እናደርጋቸዋለን። ድርጊቱን የፈጸሙትን ታጣቂዎችስ ለይታችኋል ወይ? በሚል ላቀረብንላቸው ጥያቄ አሁን አላወቅንም። ስላላወቅን ነው አሁን ገና እያጣራን ያለ ነው። በአካባቢው አለ ስለሚባለው ግጭት ጠቅሰን ሰዎቹን በዚህ ሁኔታ ሊያሳስራቸው ያበቃው ምክንያት ምን እንደሆነ የተጠየቁት ኮሚሽነር ምንም የምናውቀው ግጭት የለም። በአካባቢው አንድ የምናውቀው ነገር ምንድን ነው ኦሞ አካባቢ በጣም ከፍተኛ የስኳር ፕሮጀክት ፋብሪካ በኦሞ ወንዝ ማዶ ግራና ቀኝ እየተካሄደ ነው። በዚህ አካባቢ በርካታ የኦሞን ቫሊ ተከትሎ በሚሰራው ልማት ላይ በዛካ ያለው አርብቶ አደሮች በሙሉ ፓርቲስፔቱ ይደረጋል። የመጀመሪያ ስራ ወደ ኢሪጌሽን የመስኖ ሲስተም እነሱን የማስገባት ስለሆነ ሁሉም በዛ ዙሪያ ያሉ አርብቶ አደሮች በረፈራ መንደር በምናምን በምናምን እየተሳተፉ ነው። የተወሰኑ ደግሞ እንደዚሁ በዚህ አካባቢ የሚደረገውን የልማት እንቅስቃሴ ላይ የሚሳተፈውን ሰው መንገድ ላይ የሚዘርፉ፣ አንዳንድ ቦታ ላይ በኮንስትራክሽን ስራ ላይ ያለውን ሰው ነጥቀው የሚሄዱ ገለው የሚሄዱ የሆኑ ግሩፖች አሉ እዛ ከሚንቀሳቀሱ በተለያየ ጊዜ ከዛ ውጭ ግን ከህብረተሰብ ጋር የሚፈጠር ግጭት በአካባቢው የለም። በምን መንገድ የተከሰተ ነገር አለ የለም የሚለውን ነው አሁን ቼክ እያደረግን ያለ ነው እንጂ ግጭት የለም። ፎቶን አይተውት እንደሆነ የተጠየቁት ኮሚሽነሩ ፎቶን ማየታቸውን አረጋግጠው ፎቶን ሲያው ምን እንደተሰማቸው ሲጠየቁ፣ አሁን እንደዚያ ለምን ጠይቅኛለሽ እኛ እናጣራለን። አሁን አጣርተን ይሄን ያደረገ ሰው አለ ካለ ለምን አረገ የሚለውን ነገር እናጣራለን። የተጣራ ነገር ሳውቅ ብነግርሽ ይሻላል። የደቡብ ፖሊስ ኮሚሽነር አቶ ሲሳይ ጋረደው በኮንሶ አለ ስለተባለው የመብት ረገጣ የሲዳማ አርነት ንቅናቄ ወይም ሲያን ደረሰብኝ ስላለው በደል እና በአርባ ምንጭ ተከስቷል ስለተባለው የአጣዳፊ ተውከትና ተቅማጥ ወይም አተት ወረርሽኝ ጠይቄያቸዋለሁ። እርሳቸው የሰጡትን ማብራሪያ ከሰብአዊ መብት እና የሕግ ባለሙያ አስተያየት ጋር ይዤ በነገው ፕሮግራም እመለሳለሁ።